ይህ የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚሰራጭላችሁ የሐሙስ ምሽት ፕሮግራማችን ጀመረ። የሚኒሶታው አገረገዥ ቲም ዋልዝ ለምክትል ፕሬዚደንትነት ተወዳዳሪ የሆነው በፓርቲያቸው መመረጣቸውን በይፋ ተቀበሉ። ዲሞክራቶች ስለ ነጻነት ስናወራ ግን ለራሳችሁም ሆነ ለምትወዱት ሰው ሕይወትን የተሻለ ማድረግ ማለታችን ነው። የጤና እንክብካቤውን በተመለከተ የራሳችሁን ውሳኔ መስጠት እንድትችሉ ማድረግ ነው። ልጆቻችሁ በመሣሪያ ጥቃት እንገደላለን ብለው ሳይሰጉ በነጻነት ወደ ትምህርት ቤት የመሄድ መብት እንዲኖራቸው ማድረግ ነው። ቀደም ብዬ እንደጠቀስኩት የሚኒሶታው አገረገዥ ገዥ ቲም ዋልዝ ትናንት ምሽት በተከናወነው የዴሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ለምክትል ፕሬዝደንትነት እንዲወዳደሩ በፓርቲያቸው መመረጣቸውን በይፋ ሲቀበሉ ካደረጉት ንግግር ላይ እየተወሰደ ነው ዘገባው። ወደ በኋላ ላይ ይቀርባል። የዴሞክራቲክ ፓርቲውን ጉባኤ በተመለከተ ከቺካጎ የምናቀርበውም የቀጥታ ዘገባ ይኖረናል። ሌሎችም የአገር ውስጥና የውጭ አገር ዘገባዎችን ይዘን ቀርበናል። ሐሙስ ነሐሴ 16 2016 ዓ ም ክቡራትና ክቡራን ሳስተናገዳችሁ የማመሸው እንግዶ ሌለኝ ለዓለም ዜናው አሉላ ከበደ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማሪ ነው። የምሽቱ ዋና አዘጋጅ ቆንጅታዬ። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው። ጤና ስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን የዲሞክራት ጉባኤ ካማላ ሀሪስ የፓርቲያቸው እጩ ሆነው መምረጣቸውን በሚቀበሉበት በዛሬው ምሽት ስነ ስርዓት ይጠናቀቃል። ዩናይትድ ስቴትስ የሽብር ጥቃቶችን ጨምሮ ብርቱና ተደራራቢ አደጋዎች ተደቅነውባታል ሲሉ የጸጥታ ባለስልጣናት አስታወቁ። የቀድሞ የኤርትራ የገንዘብ ሚኒስትር በእስር ላይ ሳሉ አረፉ። የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። የዲሞክራቶች ጉባኤ ካማል ሃሪስን የፓርቲያቸው እጩ አድርጎ የሚመርጥበት ስነ ስርዓት ዛሬ ምሽት ይጠናቀቃል። አራተኛ ቀኑን ያስቆጠረው የዲሞክራቶች ጉባኤ የዩናይት ስቴትሷ ምክትል ፕሬዚዳንት ካማል ሀሪስ ታሪካዊ በሆነ ሂደት በፕሬዚዳንታዊ ምርጫ ፉክክር የፓርቲያቸው እጩ ሆነው የተሰየሙበትን ውሳኔ በሚቀበሉበት ስነ ስርዓት ዛሬ ምሽቱ ላይ ይጠናቀቃል። በስነ ስርዓቱም ሀሪስ ለሀገራቸው ያላቸውን ራዕይ ይፋ በማድረግ ከሪፐብሊካኑ እጩ ዶናልድ ትራምፕ የተሻለው አማራጭ የሚሆኑበትን ምክንያት ያሳያሉም ተብሏል። በዚህም የፕሬዚዳንት ጆ ባይደን ዳግም ምርጫ ዘመቻ አክትሞ በምትካቸው ሀሪስ የዲሞክራቲክ ፓርቲያቸው ፕሬዚዳንታዊ እጩ ሆነው እንዲቀርቡ ድጋፋቸውን መስጠታቸውን ተከትሎ ወሩን ሲታይ ለነበረው አጀብ የበዛው እንቅስቃሴም ማብቂያ የሚያበጅ ይሆናል። ስማቸው እንዳይገለጽ የፈለጉ አንድ ሀሪስ ዘመቻ ባለስልጣን እንደገለጹት ሀሪስ ምሽቱ ላይ በሚያሰሙት ንግግራቸው ሶስት ጉዳዮችን እውን የማድረግ አላማ ይዘዋል። መካከለኛ ገቢ ካለው ቤተሰብ የመጡበት ታሪካቸውን ለሀገራቸው ያላቸውን ብሩህ ራእይና ጸለምተኛ ካሉት የትራምፕ አጀንዳ ጋር በማነጻጸር እንደሚያሳዩ፣ ይህም የሀገር ፍቅር ስሜትን እንደሚቀሰቅስ ባለስልጣኑ ተናግረዋል። የመድረኩ የፊታችን ጥቅምት ወር መገባደጃ ለሚካሄደው ፕሬዝዳንታዊ ምርጫ ሀሪስ የአያሌ ሚሊዮን መራጮችን ቀልብ ለማግኘት ካሏቸው እድሎች ውስጥም አንዱ ተደርጎ ታይቷል። ክብራትና ክብራን አድማጭ ተመልካቾቻችን፣ በርዕሱ ላይ ሰፋ ያለ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። ዩናይትድ ስቴትስ የሽብር ጥቃቶችን ጨምሮ ብርቱና ተደራራቢ አደጋዎች ተደቅነውባታል ሲሉ የጸጥታ ባለስልጣናት አስታወቁ። የዩናይት ስቴትስ የሕግ አስከባሪ ተቋማት የተለያዩ አደጋዎችን ለመከላከል እየጣሩ ባሉበት በአሁኑ ወቅት አገራቸው ከየማዕዘናቱ ከፍተኛ የአደጋ ስጋት እንደገጠማት የፌዴራሉ ወንጀል ምርመራ ቢሮ ኤፍቢአይ ኃላፊ ተናግረዋል። በስራ ዓለም ተሰማርተው ተሰማሪቼ በቆየሁበት ዘመን ሁሉ እንዲህ እንዳሁኑ ያለ የተለያዩ አደጋዎች በአንድ ጊዜ ስጋት የደቀኑበትን መለስ ብዬ እንዳስብ ተገድጃ አለው ሲሉ የኤፍቢአይ ዲሬክተር ክርስቶፈር ሬ አገራቸው ተደቅኖባት ያለ ያሉትን ሁኔታ አብራርተዋል። ሬይ ይህን አስተያየት የተሰጡት በተለያዩ የጸጥታ ተቋማት መካከል ባሉት የትብብር ግንኙነቶች ዙሪያ ለመናገር በትላንትናው ዕለት በሚኒያፖሊሱ የድርጅታቸው የመስክ ጽፈት ቤት በተገኙበትና ከአሶሺየትድ ፕሬስ የዜና ወኪል ጋር ቃለምልልስ ባደረጉበት ወቅት ነው። የዲሬክተሩ ማስጠንቀቂያ ቃል የተሰማው ኤፍቢአይ የሀገር ውስጥና ዓለም አቀፍ ሽብርተኝነትን ቻይና የምትፈጽማቸውን የስለላ ድርጊቶች እንዲሁም የአእምሮ ንብረት ስርቆትና በዩናይት ስቴትስ የምርጫ የውጭ ጣልቃ ገብነት የደቀኗቸውን ከፍተኛ ስጋቶች ለመመከት ጥረት በያዘበት ወቅት ነው። የቀድሞ የኤርትራ የገንዘብ ሚኒስትር በስር ላይ ሳሉ አረፉ። የቀድሞ የኤርትራ የገንዘብ ሚኒስትር ብርሃኔ አብርሃ ከመስከረም 7 2011 ዓ ም አንስቶ በፖሊስ ቁጥጥር ስር ባሉበት ሕይወታቸው ማለፉን ለአሜሪካ ድምፅ የአፍሪካ ቀንድ የዜና አገልግሎት የተናገሩ የቤተሰቦቻቸው አባላት አረጋግጠዋል። አቶ ብርሃነ እስር ላይ በነበሩበት ወቅት ጠያቂ ያገኛቸውም ነበር። እንደ አውሮፓውያን የዘመን አቆጣጠር ከ2001 እስከ 2012 የኤርትራ የቀድሞ የገንዘብ ሚኒስትር ሆነው ያገለገሉት አቶ ብርሃነ የመንግስትን ፖሊሲ በግልጽ የሚተቹ ባለሁለት ጥራዝ መጽሐፍት በውጭ ሀገር ካሳተሙ በኋላ ነው በኤርትራ የጸጥታ ባለስልጣናት ተይዘው የተወሰዱት። አቶ ብርሃነ በጸጥታ ባለስልጣናቱ ተይዘው ወደ እስር ቤት ከመወሰዳቸው አስቀድሞ ፕሬዚዳንት ኢሳያስ ከስልጣን እንዲወርዱና ለሀገራዊ ምርጫ እንዲካሄድ የሚሉ ጥያቄዎችን በይፋ አሰምተው ነበር። አገር ውስጥ ያሉ የቤተሰባቸው አባላት የህልፈታቸው ዜና በፖሊስ ቢነገራቸውም የኤርትራ መንግስት ግን በበኩሉ ይፋ መግለጫ አልሰጠም። አቶ ብርሃነ ያሉበትን አስመልክቶ ካሁን ቀደም የሰብአዊ መብት ተሟጋቾች ጥያቄ ቀረበላቸው የኤርትራ ባለስልጣናት በሙሉ በተመሳሳይ አቶ ብርሃነ ያሉበትን ይፋ ማድረግ ሳይችሉ ቀርተዋል። ቦትስዋና እስካሁንም በዓለም ከተገኘው ሁለተኛውና ትልቁ ነው ተብሎ የሚታመን 2492 ካራት የሚመዝን አልማዝ ማግኘቷን ዛሬ ሐሙስ አስታወቀች። ሀገሪቱ ውስጥ ካሉት በአንደኛው የማዕድን ማውጫ የተገኘው ይህ የአልማዝ መጠን አሁን በሀገሪቱ ፕሬዚዳንት ሞግዌትሲ ማሲሲ ጽህፈት ቤት የሚገኝ ሲሆን በቅርቡ ለህዝብ እይታ እንደሚቀርብም ቦትስዋና አስታውቃለች። ዘመናዊ ቴክኖሎጂን በመጠቀም አልማዙን ያገኘው በቦትስዋና የካናዳው ሉካራይ ማዕድን ኩባንያ ከፍተኛ ጥራት ያለውና በአይነቱም ፍጹም የተለየ አልማዝ ነው ብለዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ በዚህ ያበቃል። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸውን ግደል ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማሪ ነው። የዛሬው ምሽት የዌብና ማህበራዊ ድረገጽ አሰናጆቻችን አበባየው ገበያውና አስማማው የኖ ናቸው። የምሽቱ ዋና አዘጋጅ ቆንጅት ታየ። ፕሮግራሞቻችንን ከሬዲዮ ከቴሌቪዥን በተጨማሪ በዌብሳይታችን አማሪክ፣ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀጥታ ለምሽቶ ወዳዘጋጀ ነው አብይ ሬስ ዘገባችን እናልፋለን። ባልታወቁ ታጣቂዎች የተያዘችውን የሰገን ከተማ የመንግስት የጸጥታ ኃይሎች መልሰው ተቆጣጥረዋል ሲል የሰገን ዙሪያ ወረዳ አስታወቀ ይላል የምሽቶ አብይ ሬስ ዘገባ በደቡብ ኢትዮጵያ ክልል ከኮንሶ ዞን ሰገን ዙሪያ ወረዳ ሰገን ከተማ ካለፈው ሳምንት ቅዳሜ አንስቶ በተፈጸመ ጥቃት የተገደሉት ሰዎች ቁጥር ስምንት የማኅበረሰብ ፖሊስ አባላትን ጨምሮ 14 ደርሰዋል ሲል የወረዳው አስተዳደር አስታውቋል። የወረዳው አስተዳደር አቶ ኡርማሌ ኡጋንዴ የጸረ ሰላም ኃይልና ጽንፈኞች ሲሉ በጠሯቸው ታጣቂዎች ለአምስት ቀናት በታጣቂዎች ቁጥጥር ስር የቆየችውን የሰገን ከተማ ዛሬ የመንግሥት ኃይሎች መቆጣጠራቸውን አስታውቀዋል። አስተዳዳሪው ታጣቂዎቹ ከአጎራባቹ የጋርዱላ ዞን ደራሼ ወረዳ ሀይበና ቀበሌ የመጡ ናቸው ሲሉ የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከደራሼ የወረዳ አስተዳደር ጋር አይገናኙም፣ በዞኑ መንግስት የሚደገፉ ናቸው መባሉም ሐሰት ነው ሲሉ ክሱን አስተባብለዋል። የአሜሪካ ድምፅ ያነጋገራቸው የሰገን ከተማ ነዋሪዎች ጥቃቱን ሸሽተው ወደ ዞኑ ዋና ከተማ ካራት እና በአቅራቢያው ወደሚገኙ ቀበሌዎች መሸሻቸውን ጠቁመዋል። ዮናታን ዘብዴዎስ ዘገባውን ልኳል። አቶ ዞን በሰገን ዙሪያ ወረዳ የምትገኘው የሰገን ከተማ ካለፈው ሳምንት ቅዳሜ አንስቶ ለተከታታይ 5 ቀናት ጸረ ሰላም ኃይልና የሽብር ቡድን ሲሉ በጠሩት ታጣቂ ኃይል ተይዛ መቆይቱን የገለጹት የወረዳው አስተዳዳሪ አቶ ኡርማሎ ጋንደም በዛሬው ዕለት የሀገር መከላከያ ሠራዊትና የክልሉ አድማ በታኝ ኃይል በወሰዱት የተቀናጀ እርምጃ መልሰው መቆጣጠራቸውን በስልክ ለአሜሪካ ድምፅ አስታውቀዋል። የመከላከያ ኃይልና ፌደራል ፖሊስ ገብቶ ከተማውን ተቆጣጥሮ ከዛም አልፎ አንዳንድ ስራዎች እየሰራ ነው። ቴባት እየፈጸመ ያለው የንዘኛ ኃይል ከተማ ላይ በግፍ የተገደሉበት በሲቪል ላይ ተደርጓል በት ለበት ጭፍጨፋዎች ውስጥ ማለት ነው። ከዛ ውጪ አጠቃላይ መንግስት ተቋማት በሙሉ የወጠሙበት ሁኔታዎች አሉ። አስተዳዳሪው ጸረ ሰላም ኃይል ያሉትና ታጣቂ ቡድኑ በከተማ በቆየባቸው ቀናት ስምንት የማህበረሰብ ፖሊስ አባላትን ጨምሮ አስራ አራት ሰዎችን በአሰቃቂ ሁኔታ መግደሉን ሆስፒታልና ሀያ ሶስት መንግስታዊ ተቋማትን ማቃጠሉና መዝረፉን የወረዳው አስተዳዳሪ ተናግሯል። በታጣቂ ቡድን ተገደሉ ካሏቸው ሰዎች ውስጥም ስድስቱ ሲቪል ሲሆኑ ስምንቱ ደግሞ የማህበረሰብ ፖሊስ አባላት ናቸው ሲሉ አቶ ኦርማ ላይ ተናግሯል። በጥቃቱ ትናንት አንዱ ቤት ሲል ከቀበ በኋላ ያስወጣ ነው እውነታዎች አሉ። ሌሎች ሁሉ ቤቶች ከተማ ላይ ያሉት ቤቶች ሁሉ አልተፈተሹም ገና ፍተሻ ስራ ዛሬም ይቀጥላል የሚል እንትን አለ። ስለዚህ እስካሁን ግን የተለዩት አስራ አራት ሞታል። ታጣቂ ቡድኑ በማቃጠል አውድሟቸዋል ከተባሉት ሀያ ሶስት መንግስታዊ ተቋማት ውስጥ የወረዳው አስተዳደር ህንፃ፣ የግብርና ጽህፈት ቤት፣ የፖሊስ ጽህፈት ቤት፣ የምክር ቤት አዳራሽ፣ የማዘጋጃ ቤት ህንፃና ግዙፍ ጀነሬተሮች እንዲሁም የሆስፒታል ዲጂታል የህክምና ቁሳቁስና የመንግስት ተሽከርካሪዎች እንዲሁም ሌሎች መስሪያ ቤት ቁሳቁሶችም ይገኙበታል ሲሉ አቶ ሩማሌ አስረድተዋል። በዚህም ለጊዜው ግምቱ ከብር 600 ሚሊዮን በላይ የሆነ የህዝብና የመንግስት ንብረት መውደሙንም አቶ ሩማላ አክለዋል። አስተዳዳሪው በሰገን ከተማ ለተፈጸመው ጥቃት ከድራሽ ወረዳ በተለይም ከሀይብና ቀበሌ የመጡ ታጣቂዎች ናቸው በማለት በጋርዱላ ዞን የደራሽ ወረዳ አስተዳደርን ይከሳሉ። የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከአጎራባቹ የደራሽ ወረዳ የሄዱ ናቸው መባሉን ተቃውመዋል። እዛው በኮንሶ ዞን በሰገን ዙሪያ ወረዳ በሰገነ ከተማ ያሉ ናቸው ስሉም አስተባብሏል። ታጣቂዎቹ በጋርዱላ ዞን አስተዳደር የሚደገፉ ናቸው መባሉንም ሀሰት ነው ሲሉ አጣጥለዋል። ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። ለማውቀው ጉዳይ አለን። ቀጠናውን የተከታተልነው ከኮንሶ ዞን ጋር ተገናኛ አካባቢ ላይ ችግር መፈጠሩን እናውቃለን። ደረጃ የተለወጥ ነው። የእኛ ጸጥታ መምሪያ ኃላፊ አስራ ሁለት ፖሊሶችን ጠርንፎ ሀይበና ቀበሌ ውስጥ ገብተዋል። ከቅዳሜ ጀምሮ ትናንትም እዛ ናቸው። ዛሬም እዛ ናቸው። እያንዳንዱ አካባቢ የተቆጣጠሩ ነው። የኮንሶን ሰገን አካባቢ ላይ የተፈጠረው ችግር ጋር ተያይዞ በእኛ በኩል እንደ ጋርዱላ ዞን እንደ ድራሸ ወረዳ ቀጠራዊ ሰላምን ማስጠበቅ አለብን። ሁሉ ጊዜ እዛ ሰገን አካባቢ ግጭት፣ ውከት፣ ብጥብጥ ይጀመርና ኮንሶንም ድራሸንም ይነካል። ስለዚህ እዛ አካባቢ ላይ ጥንቃቄ ማድረግ አለብን ብለን እኛም ፖሊስ ሰራዊት አስተማርተን ከኮንሶ ጋር ተቀናኝተን ስራ እየሰራን ነው። በእኛ በኩል ግን ሰው እንዳይቀላቀል እዛ ውስጥ እንዳይገባ መከላከል ስራ እየሰራን ነው። ችግሩን በጋራ ለመፍታት የጋርዱላ ዞን እና የኮንሶ ዞን ባለስልጣናት በምክክር ላይ እንደሚገኙ አቶ ብርሃኑ አስታውቀዋል። በኮንሶ በኩልም በእኛ በኩልም የምሳተፍ አካል ካለ እኛ ለማስተያየ ሆነዋል አሉ። የአሜሪካ ድምፅ የሰገን ከተማ ከስጋት ነጻ ሆናለች ወይ ሲል የጠየቃቸው አስተዳዳሪው ተከታዩን መልሰዋል። ለሁሉ ተጠያቂ ሆኖ ነገም አስተማሪ መሆኑ በምችል ደረጃ እነዚህ ወንጀለኞችን ከውስጥ አውጥቶ ለህግ አሳልፈው በሰጡት ጊዜ ብቻ ካልሆነ በስተቀረ ወንጀለኞችና ነፍሰ ገዳዮች ከመዋቅራቻቸው አውጥቶ ለመንግስት አሳልፈው በሰጡ ጊዜ ከዛ በኋላ ብቻ ነጻ ሆኗል ማለት እንችላለን። የአሜሪካ ድምፅ ካነጋገራቸው የሰገነ ከተማ ነ ተባባሪዎች መካከል ጥቃቱን ፈርተው ወደ ዞኑ ዋና ከተማ ከአራት መሸሻቸውን የገለጹት አቶ ጋሻ ኩስያም ዛሬ ሐሙስ ጠዋት የመንግሥት የጸጥታ ኃይሎች ከተማዋን መልሰው መቆጣጠራቸውን ተናግሯል። ስማቸው እንዳይጠቀስ ተጠይቁን ሌላው የሰገነ ከተማ ነዋሪም ጥቃቱን በመፍራት በአቅራቢያ ወደሚገኘው ቀበሌ መሸሻቸውን ገልጸዋል። ወጣ በኋላ ምኖር አይመስለኝም። እኔ በእርግጥ ወደዛ አሁን ከመንሽ ስላለት ሰውዛ ያለ አይመስለኝም። ጨሩ በሙሉ ወጥቶ ነው ሄደ ወዲአጉራባጭ ቀበለ ተሰዶ ነው። በአካባቢ የተቀሰቀሰው ና ለአመታት የዘለቀው የጸጥታ ችግር በ216 ዓ ምት የተረጋጋ ቢመስልም ተመልሶ ዳግም አገርሸቱ ተመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። ዮናታን ዘብዲዎስን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ርዕሳችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በደሴ ከተማና በተውለደሬ ወረዳ የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ሰዎች መፈናቀላቸው ተገለጸ ይላል ቀጣዩ ዘገባ። በደሴ ከተማና በደቡብ ወሎ ዞን ተሁለደሬ ወረዳ በደረሰ የመሬት መንሸራተትና መስረግ አደጋ ከ400 በላይ ሰዎች ከቤታቸው ተፈናቅለው በጊዜያዊ መጠለያ መስፈራቸውን የሁለቱም አካባቢዎች አመራሮች አስታውቀዋል። የደሴ ከተማ የከተማ የከተማና መሠረተ ልማት መምሪያ በአደጋው ቤታቸው የፈረሰባቸውን እና ለአደጋው ተጋላጭ ይሆናሉ ተብለው የተለዩ ሰዎችን በደረቅ ወይራ አንደኛ ደረጃ ትምህርት ቤት እንዲሰፍሩ ማድረጉን ገልጿል። በተመሳሳይ በተሁለደሬ ወረዳ ቆርኬ በተባለ አካባቢ በተከሰተው የመሬት መንሸራተትና መስረጋ አደጋ ከ1500 ካሬ ሜትር በላይ መሬት ጉዳት ሲደርስበት ሰብሎች፣ ቋሚ ተክሎችና የግጦሽ ቦታ ከጥቅም ውጪ መሆናቸውን የአካባቢው ግብርና ተጠሪ ጽህፈት ቤት ለአሜሪካ ድምፅ ገልጿል። በአደጋው ከቤታቸው የተፈናቀሉት የደሴ ከተማ ነዋሪዎችም ሆኑ የእርሻ መሬታቸው የተጎዳ አርሶ አደሮች ለከፋ ችግር ተጋልጠናል ብለዋል። መስፍን አርጌ ዝርዝሩን ያሰማናል። ከአዲስ አበባ በስተሰሜን በ400 ኪሎ ሜትር ርቀት ላይ በምትገኘውና በአማራ ክልል ከሚገኙ ዋና ዋና ከተሞች አንዷ በሆነችው የደሴ ከተማ አምስት ክፍላተ ከተማ ውስጥ እንደተከሰተ የተገለጸ የመሬት መንሸራተትና መስረግ አደጋ በመኖሪያ ቤቶች በመሰረተ ልማትና በአብያተ እምነቶች ላይ ጉዳት ማስከተሉን የደሴ ከተማ ከተማና መሰረተ ልማት እንዲሁም የክረምት አደጋ መከላከል ቴክኒክ ኮሚቴ አስታውቋል። የደሴ ከተማ ከተማና መሰረተ ልማት ምክትል ስራ አስኪያጅ እና የክረምት አደጋ መከላከል ቴክኒክ ኮሚቴ ሰብሳቢ መንግስቱ አበበ በጉዳቱና አደጋው በጋረጠው ስጋት ምክንያት አራት መቶ የሚደርሱ ሰዎች ከቤታቸው መፈናቀላቸውንና አብዛኞቹ በደረቁ ወይራ አንደኛ ደረጃ ትምህርት ቤት ውስጥ መጠላላቸውን ጠቁመዋል። ከፊሎቹ ደግሞ በራሳቸው ተከራይተውና ከቤተሰብ ዘንድ ተጠግተው እንደሚኖሩ አመልክተዋል። የችግሩን አሳሳቢነት ስናየው በፍጥነት ነዋሪዎቻችንን ማንሳት ነበረ። ሰው ያደረግ ነው ምንድነው ጊዜያዊ መጠለያ ማዘጋጀት መንበረ ጸሐይ ትምህርት ቤት አካባቢ ላይ በመጀመሪያው እዛ አካባቢ ያለውን አደጋው ገና ሁለት መቶ አስራ ሰባት ዜጎች ነበሩ ያን ተጋላጭ እነሱን እዛ አካባቢ ላይ ወስደን ትምህርት ቤት ላይ ለጊዜያዊ መጠለያ ካምፕ ያደረግንበት ሁኔታ አለ። ነገር ግን ችግሩ እየሰፋ ሲሄድ ቁጥሩ ከዛ በላይ አሁን ከሶስት መቶ በላይ አካባቢ ላይ ደርሷል። ህጻናት አሉ። አፋጣኝ ምግብም ይመጠ ሌሎችም ፈጥኖ የሚደርሱ ነገሮች የሚያስፈልጋቸው ከአጋር ድርጅቶች ጋር በማድረግ የተወሰነ ድጋፍ ለማድረግ ተሞክሯል። በቂ ነው ማለት አይደለም። አደጋው ያደረሰውን ቁሳይ ጉዳትና መጠን የሚያጣራ ኮሚቴ ተቋቁሞ በስራ ላይ እንደሆነ የሚናገሩት አቶ መንግስቱ ችግሩ ከከተማው አቅም በላይ በመሆኑ ይመለከታቸዋል ላሏቸው አካላት ጉዳዩን ማሳ ማሳወቃቸውን አክለዋል። አደጋው በጣም ከባድ ሆኖ ከኛ አቅም በላይ ስለሆነ በጊዜው ለክልል መንግስታት ይሁን ለፌዴራል መንግስትም እንደዚሁም ደግሞ ለአገር አካላት ለወሎ ዩኒቨርሲቲ ለአደጋ መከላከል እስከ ፌዴራል ድረስ ላሉ ተቋማት በጣም ከፍተኛና ና በነዋሪዎች ላይ ትልቅ ስጋት ሊፈጥር ኢብን እስከ ህይወት እንት ሊሆን የሚችል ስለሆነ ፈጥኖ የሚመለከታቸው አካሎች ድጋፍ እንዲያደርጉልን በጊዜው አሳውቀናል። አሁን የፌዴራል መንግስት ከኢትዮጵያ መንገድ ባለስልጣን ኢራ ቲም ልኮ እያጠና ያለበት ሁኔታ አለ። ፋይንዲንጉ ገና የምንጠብቀው ሆኖ የክልሉ መንግስት ደግሞ ከወሎ ዩኒቨርሲቲ ጋር ምሁራኖች በቦታው ላይ ተገኝተው ለምንነት የተፈጠረበት ምክንያት ምንድን ነው፣ ከቀጣይ ሳኳያ ይህንን ለማድረግ ምን መሰራት አለባቸው የሚለው ጥናት ተጀምሯል። ችግሩን ለማቃለል የሚሰሩ ስራዎች ቀጣይ ይሰራሉ። በከተማዋ ከፍተኛውን የመሬት መንሸራተትና መስረግ አደጋ ያስተናገደው የአራዳ ክፍለ ከተማ ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚ መስፍን ግርማ በበኩላቸው አደጋውን ከቅርብ ዓመታት ወዲህ ያልታየ የጉዳቱን መጠን የከፋና ና የሰፋ ነው ሲሉ ገልጸውታል። የሰላም መስጂድ ሙሉ በሙሉ በሚባል ደረጃ ወርዷል። እንደዚሁም ደግሞ በጀርባ በኩል ያለው በርካታ መኖሪያ ቤቶች ፈራርሰዋል፣ ውስጣቸው ተሰነጣጥቋል። በርካታ መሰረተ ልማቶች ወድመውብናል። የድን ቦታዎች ሳይቀር መንሸራተት አጋጥሟልና ከደሴ አልብኮ የሚሄደው መንገድ አለ። ከደሴ ደግሞ እንደገና ወደ ምዕራብ ወረዳ የሚወስዱ መንገዶች እሱ ሙሉ በሙሉ በሚባል ደረጃ ተቋርጧል። ብቸኛ የሆነው የደሴና ኮምቦልቻ አዲስ አበባ የሚያገናኘን መንገድ አሁን ላይ በከፍተኛ አደጋ ውስጥ ነው ያለው። የፌዴራል መንገድ ለማስተካከል ጉዳቱን ለመቅነስ ጥረት እያደረገ ቢሆንም አሁን ላይ ከስጋት ነጻ ያልሆንበት ሁኔታ ነው ያለው። በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው ያገኘናቸው አዳሙን ድሪስ የተባሉ አስተያየት ሰጪ በጀሚ አካባቢ የነበረው ቤታቸው በመሬት መንሸራተትና መስረግ አደጋ መጎዳቱን ጠቅሰው መንታ ከወለዱ አርባ ቀን የሆናቸውን ባለቤታቸውን ይዘው ከሰባት ቤተሰቦቻቸው ጋር በአስቸጋሪ ሁኔታ ህይወትን መምራት ከጀመሩ ሀያ ስድስት ቀናት እንዳለፏቸው ተናግረዋል። ቦታው ቀዝቃዛ ነው። ብርድ ልብስ የለም። አዎ ሁለት ጊዜ ወሎ ዩኒቨርሲቲ ሌላም ድርጅት አልባሳትም መጥተው ጠይቀውናል። ከዛ ወደዚህ ምንም ነገር የለ። ብዙ ልጅ አለ። እኔ ለራሴ ሰባት ልጅ መንታ የወለደች ባልተቤቴ አርባ ቀን ያልሞላቸው አሉ። የዘላቄታውን ነገር በጣም አድርጎ የቸገረን ነው። ቅዝቃዜው ጋር ልጆችም ሊችሉ አልቻሉም፣ እኛም ልንችል አልቻልንም። ይህም ትምህርት ቤት ነገር ሲያዝ የት ነው የምንገባው? ባልተ ቤቴ ዳቦን ቡቅድም እየሸጠች እኔን ታግዝ ነበር። በይ በመሬት መንሸራተት የተነሳ እዚህ ስለመጣች ቁሞ የምንበላው ምንጎርሰው አጋዥ ነገር የለንም። በተመሳሳይ ሁኔታ በደቡብ ወሎ ዞን በተውለዳሬ ወረዳ ቆርኬ ቀበሌ የመሬት መንሸራተትና መስረጋ አደጋ መድረሱን የቀበሌዋ የግብርና ጽሕፈት ቤት ኃላፊ አሸናፊ ሰ ዘይድ አስታውቀዋል። በዚህም ቋሚ ተክልን ጨምሮ ከ150 ሺህ ካሬ በላይ በዘር የተሸፈነ ማሳና የግጦሽ መሬት ከጥቅም ውጭ መሆኑን አስረድተዋል። ከመቶ ሜትር ባለፈ መንገድ የጎን ስፋትና ቁመቱ ደግሞ እስከ 15 ኪሎ ሜትር የሚሆን መሬት ነው ተንሸራቱ የሄደው እየተንሸራትትም ያለው፣ የመሬት አቀማመጡ ደግሞ ተዳፋትነት ያለው ስለሆነ በቀጣይ ጉዳቱ እስከ ታችኞቹ የኮምቦልቻ ወረዳ ድረስ ሂዶ ጥፋት ሊያጠፋ ይችላል የሚል ሳቢያ አለ። ይህንንም የዞኑ የአደጋ መከላከል መጥተው ባዩበትም ሰዓት ይ ነገር ጉዳዩ ሰፊ ስለሆነ ለክልል እናሳውቃለን ብለዋል። ለክልልም የተገለጸበት ሁኔታ አለ። በደቡብ ኢትዮጵያ ሀገራችን ክልል ላይ የተከሰተው ጉዳት በሰት ላይ የደረሰውን እልቂት በተመለከትንበት ሁኔታ ስናየው ይሄ ጉዳት ደግሞ እኛ በስፋት ከዛም በላይ እንቅስቃሴው ሰብአዊ ጉዳት ያመጣል የሚል ህሳቢ ያለን አሁን ባለው ሁኔታ አርሶ አደሮቹ ከመስከረም በኋላና ከጥቅምት በኋላ ለምግብ ቀለብ የሚሆናቸው እህል የማይኖርበት ሁኔታ አለ። ምክንያቱም ማምረት የነበረባቸውን መሬት ባለማምረታቸው እነዚህ ሰዎች አሁን በቀበሌው ተጠል ይገኛሉ። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው። አሁን ያለው ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግረ መንገዴን ጥሪ ያቀርባለሁ። አቶ አሸናፊ የክረምቱ ማየል አደጋውን እንዳባባሰው ጠቆመው። የችግሩ ምክንያት በውል ለማወቅ ግን የተደራጀ ጥናትና ጥናቱን መሰረት ያደረገ የአደጋ መከላከል ስራ በፍጥነት ሊሰራ ይገባል። ከባድ ብለዋል። ይህ መሬት ላይ ያሉ ሰዎችም ተነስተው አካባቢው ጥብቁ ነው እንዲቆይ የሚል ነገር ሰቢ አለ። ሆኖም ግን ይህንን ከኛ በላይ የሆኑ በአፈር ምርምር ሙያ ላይ የተሰማሩ ሰዎች እንዲያረጋግጡልን እንፈልጋለን። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው። አሁን ያለው ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም፣ ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ። እንደ አቶ አሸናፊ ማብራሪያ ከአርባ የሚልቁ ቤተሰቦች በአደጋው ቤታቸው ፈርሶባቸው በቀበሌ አዳራሽ ውስጥ ተጠልለው ይገኛሉ። ጁሃር ሰይድ የተባሉ የቆርኬ ቀበሌ ነዋሪ በአደጋው መኖሪያ ቤታቸውን ጨምሮ ቤተሰቦቻቸውን የሚያስተዳድሩበት መሬታቸው ሙሉ በሙሉ እንደ ወደመ ገልጸው፣ ይህም መጪውን ጊዜ አሳሳቢ አድርጎብኛል ብለዋል። ስምንት ቤተሰቦች አቅመደካማ ደካማ እናትና አባትም አሉኝ። እነሱንም እያስተዳደርኩ አብሬ ሚስቴን ልጆችን ይዤ እያስተዳደርኩ እያለ በግብርና ሙያ ነው ማድረው። በቃ እያረስኩ ነው። በቃ ገበሬ ነኝ። መሬቱ በቃ የተነጣጠቅና እየተንሸራተተ የአንዱን ወደ አንዱ የአንዱን ወደ አንዱ እያለ እየሄደብን ነው እና ችግሩ የግጦሽ መሬቶች ሁሉ ተንሸራተውብኝ እጀን አስቼ ተቀምጫለሁ። በደቡባዊ ኢትዮጵያ አራት ክልሎች በሚገኙ የተለያዩ አካባቢዎች በደረሰው የመሬት መንሸራተት አደጋ ሁለት መቶ ሰባ አምስት የሚደርሱ ሰዎች ሕይወታቸውን ማጣታቸውን የአሜሪካ ድምፅ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ መስፍን አራጌን ለሪፖርቱ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ሶማሊያ ሉዓላዊነቴን ይጥሳል በሚል የኢትዮጵያ አየር መንገድ በአየር ክልሏ መብረሩን ልትከለክል እንደምትችል አስጠንቅቃለች። የሶማሊያ መንግስት የሉዓላዊነት ጥሰት ስጋት ነው ያለውን ከበረራ መዳረሻ ጋር የተዛመደ ጉዳይ እስካልተፈታ ድረስ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርገውን በረራ ሊያስቆም እንደሚችል አስጠንቅቋል። የሶማሊያ ሲቪል አቪዬሽን ባለስልጣን በሰጠው መግለጫ ከዚህ ቀደም ብሎ እንደ አውሮፓውያን አቆጣጠር ከነሐሴ 14 አንስቶ ከኢትዮጵያ አየር መንገድ ጋር የደብዳቤ ልውውጥ ማድረጉን አመልክቷል። አጠር ያለውን የዚህን ዘገባ ዝርዝር ደረጀ ደስታ ያሰማናል። የደብዳቤውን ይዘት አስመልክቶ ግልጽ የተደረገ ነገር ባይኖርም በክልሉ ያሉ ታዛቢዎች የሉዓላዊነት ስጋት የተባለው አየር መንገዱ ወደ ሶማሌላንድ ሀርጌሳ የሚያደርገውን በረራ የሚያመላክት ሊሆን ይችላል ብለው ያምናሉ። የኢትዮጵያ አየር መንገድ በደብዳቤያችን ላይ ለተዘረዘሩት ከሉዓላዊነት ጋር ለተዛመዱት ጥያቄዎች እልባት ከመሻት ይልቅ የሶማሊያ መዳረሻዎችን የሚያመለክቱ ስሞችን በማንሳት በምትኩ የአውሮፕላን ማረፊያ ልዩ መጠሪያዎችን በመጠቀም ብቻ የበረራ ማስተካከያ ማድረጉን ተረድተናል ሲል ተችቷል። በኢትዮጵያ አየር መንገድ በሚጓዙበት ወቅት የሚገጥሟቸውን በተመለከተ ከሶማሌ ሕዝብ ቁጥራቸው እያደገ የመጣ ቅሬታ እንደደረሰው የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። የተባሉት ጉዳዮች እንደ አውሮፓ አቆጣጠር እስከ ነሐሴ 23 2024 ባለው ጊዜ ካልተፈቱ የሶማሊያ ሲቪል አቪየሽን ባለስልጣን ከዚያን ቀን ጀምሮ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች በሙሉ ከማገድ ውጭ ምንም ምርጫ አይኖረውም ያለው መግለጫ ይህ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች እንዲያቆም ያደርገዋል ብለዋል። ወደፊት የሚወስዳቸውን እርምጃዎች በተመለከተም ምንም አይነት ማስጠንቀቂያ እንደማይሰጥ መግለጫው አክሎ አመልክተዋል። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት የኢትዮጵያ አየር መንገድ ባለስልጣናትን ለማግኘት ጥረት ቢያደርግም ባለስልጣናቱ እስካሁን ምላሽ አልሰጡም። የኢትዮጵያ ሲቪል አቪየሽን ባለስልጣን ዳይሬክተር አቶ ጌታቸው መንግስቴ በበኩላቸው ለቪኦኤ በሰጡት ምላሽ ስለ ጉዳዩ መስማታቸውን ገልጠው ከሶማሊያ ሲቪል አቪየሽን ባለስልጣን የደረሳቸው ምንም አይነት ኦፊሴላዊ ደብዳቤ ያለመኖሩን ተናግረዋል። በጉዳዩ ላይ ተወያይተውና መንስኤውን አጣርተው ምላሽ እንደሚሰጡም አቶ መንግስቴ ጨምረው አመልክተዋል። የኢትዮጵያ አየር መንገድ ለረዥም አመታት ወደ ሶማሌላንድ በረራዎችን ሲያደርግ መቆየቱ ይታወሳል። በሌላ ዜና የሶማሊያ ሲቪል አቪሽን ባለስልጣን መሰረቱን በተባበሩት አረብ ኤሚሬትስ ላደረገው ፍላይ ዱባይ አየር መንገድ በጻፈው ተመሳሳይ ማስጠንቀቂያ ወደ ሶማሊያና ከሶማሊያ የምታደርጓቸውን የበረራ አገልግሎቶች አስመልክቶ በድረገጻችሁ ላይ ባለው የትኬት መግዣና የሞባይል መተግበሪያዎች አማካኝነት ብርቱ ጥሰቶች ተፈጽመዋል ብሏል። መግለጫው እነዚህ አሰራሮች የሶማሊያን የፌዴራል መንግስት ሉዓላዊነት በግልጽ የሚጥሱና ተቀባይነት የሌላቸው ናቸው ብሏል። ሆኖም አስተያየት እንዲሰጥ የተጠየቀው ፍላይ ዱባይ ለሶማሊያው የሲቪል አቪዬሽን ማስጠንቀቂያ እስካሁን ምላሽ አልሰጠም። ይህ በእንዲህ እንዳለ በያዝነው ዓመት ጥር ላይ ኢትዮጵያ ከወደብ አገልግሎት ጋር የተያያዘ የመግባቢያ ቢያ ስምምነት ከሶማሌላንድ ጋር የተፈራረመች ሲሆን በሃርጌሳ የሚገኙ ባለስልጣናት እንዳመለከቱት በስምምነቱም 20 ኪሎ ሜትር ባህር ለኢትዮጵያ በማከራየት በምላሹ እንደ አገር እውቅና እንደሚያገኙ ተናግረዋል። ቀጣዩ ዘገባ እዚህ አሜሪካ ውስጥ በመካሄድ ላይ ስላለው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ይወስደናል። የሚኒሶታው አገረገዥ ቲም ዋልዝ ለምክትል ፕሬዝደንትነት እንዲወዳደሩ በፓርቲያቸው መመረጣቸውን ትናንት ሰኞ ትናንት ለ ለሶስተኛ ምሽት በተከናወነው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ በይፋ ተቀብለዋል። የቪኦኤው ኬን ፋርቦ ከቺካጎ የላከው ዘገባ ነው እንደሚከተለው ተሰናድተዋል። የዲሞክራቲክ ፓርቲውን ብሔራዊ ጉባኤ ሶስተኛ ምሽት የከፈቱት የኒው ጀርሲው ሴናተር ኮሪ ቡከር የምሽቱን መሪ ቃል አስተዋውቀዋል። ወደ ሶስተኛው ምሽት ጉባኤ እንኳን ደህና መጣችሁ። የምሽቱ መሪ ሀሳብ ነፃነት ነው። ተናጋሪዎቹ የሥነ ተዋልዶ፣ የአካባቢው ጥበቃ፣ የድንበር ጥበቃ የመሰሉ ጉዳዮችን ቢያነሱም አብዛኞቹ መልእክቶች ያተኮሩት ግን ዲሞክራቶቹ እንደሚሉት በጥቅምት ወር መጨረሻ ላይ በሚደረገው ምርጫ ለአሜሪካ ሕዝብ በቀረቡት አማራጮች ላይ ነው። የቀድሞው ፕሬዚደንት ቢል ክሊንተን አንዱ ተናጋሪ ነበሩ። ካማላ ሃሪስ ስለ ሕዝቡ የሚያስቡ ናቸው። ሌላኛው ሰው ግን በመጀመሪያው ዙር እንዳየነው ስለ ራሱ ብቻ የሚያስብ ነው። ክሊንተን በምሽቱ እጅግ ከሚጠበቁት ተናጋሪዎች መካከል ነበሩ። ከእንደ አውሮፓን አቆጣጠር 1972 ጀምሮ የተደረጉትን የፓርቲው ጉባኤዎች የተሳተፉት ክሊንተን በዋይት ሀውስ ከነበራቸው ልምድ በመነሳት ካማላ ሄሪስ ለምን ለፕሬዚደንትነት መመረጥ እንዳለባቸው አስረድተዋል። ካማላ ሄሪስ ችግሮቻችን ለመፍታት ትሰራለች፣ መልካም አጋጣሚዎችም ጥቅም ላይ ታውላለች፣ ፍራቻችንን ታቃልላለች። እያንዳንዱ አሜሪካዊ ለየትኛውም ወገን ድምፅ ቢሰጥ ሕልሙን ለማሳደድ እድል አለው። በምሽቱ ዋናው ተናጋሪ የነበሩት ቲም ዋልዝ ሲሆኑ ለምክትል ፕሬዚደንትነት እንዲወዳደሩ በፓርቲው መመረጣቸውን በይፋ ተቀብለዋል። ለአሜሪካ ምክትል ፕሬዚዳንትነት እንድወዳደር በእጩነት መምረጣችሁን መቀበል በሕይወቴ ውስጥ ትልቅ ክብር ነው። በጉባኤው ለታደሙትም ሆነ በመላ አገሪቱ ንግግሩን ለሚከታተሉት አሜሪካውያን የቲም ዋልዝ ንግግር ራሳቸውን እንደ ማስተዋወቂያ ተደርጎ የሚወሰድ ነው። ያደግኩት ቢዩት ኔብራስካ ነው። አራት መቶ ሰዎች ያሉት ከተማ ነው። በሁለተኛ ደረጃ ትምህርት ቤት 24 ተማሪዎች ነበሩኝ። አንዳቸውም የል ዩኒቨርሲቲ አልገቡም። ሊነግራቸው የምችለው ግን እንደዛ ባለች ትንሽ ከተማ አስታድጉ አንዱን ሌላውን ስለ መንከባከብ ትማራላችሁ። የቀድሞ ወታደር፣ የቀድሞ አስተማሪና የቀድሞ የሁለተኛ ደረጃ የእግር ኳስ ቡድን አሰልጣኝ የነበሩት ቲም ዋልዝ ይህ ያለፈው የግል ሕይወታቸው ለፖለቲካ ሕይወታቸው እንዳዘጋጃቸው ተናግረዋል። ለኮንግረስ እንዲወዳደር ያነሳሱኝ ተጫዋቾችና ተማሪዎች ናቸው። በእነርሱ ውስጥ የፈጠርኩት መልካም ተጽዕኖን ተመልክተዋል። ለጋራ ጥቅም መስራት በአንድነት እንደምኖር መረዳትና አንድ ግለሰብ ለመንደሩ ለውጥ ማምጣት እንደሚችል ማመን ተምረዋል። የምሽቱ የመጨረሻው ተናጋሪ የሆኑት ዋልዝ የምሽቱ መሪ ቃል የነበረውን ነጻነት በተመለከተ አጽንዖት ሰጥተው ተናግረዋል። ዲሞክራቶች ስለ ነጻነት ስናወራ፣ ግን ለራሳችሁም ሆነ ለምትወዱት ሰው ሕይወትን የተሻለ ማድረግ ማለታችን ነው። የጤና እንክብካቤን በተመለከተ የራሳችሁን ውሳኔ መስጠት እንድትችሉ ማድረግ ነው። ልጆቻችሁ በመሳሪያ ጥቃት እንገደላለን ብለው ሳይሰጉ በነፃነት ወደ ትምህርት ቤት የመሄድ መብት እንዲኖራቸው ማድረግ ነው። ዲሞክራቶቹ ጉባኤያቸውን ዛሬ ምሽት ያጠናቅቃሉ። ምሽቱም ካማላ ሃሪስ በፕሬዝደንትነት እንዲወዳደሩ በፓርቲው መመረጣቸውን በይፋ የሚቀበሉበት ነው። ኬን ፋርቦ ከቺካጎ ለላከው ዘገባ እንግዶ ወልደነኝ፣ ዋሽንግተን ዲሲ ክቡራትና ክቡራን የስርጭታችንን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በዚህ በሁለተኛው አጋማሽ ታዲያ በቀጥታ ወደ ቺካጎ በመዝለቅ በዛ ከሚገኘው ባልደረባችን ሀብታሙ ስዩም ጋራ የዲሞክራቲክ ፓርቲውን ብሔራዊ ጉባኤ በተመለከተ ቆይታ እናደርጋለን። ቺካጎ ላይ በመድረግ ላይ ያለው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሶስተኛ ምሽት ትናንት ተከናውኗል። በምሽቱ ቀደም ሲል እንዳደመጣችሁት ቲም ዎልዝ ለምክትል ፕሬዚደንትነት ተወዳዳሪ ሆነው በፓርቲያቸው መመረጣቸውን በይፋ ተቀብለዋል። ይህንና ሌሎች ተያያዥ ጉዳዮችን ሊያጋራን ባልደረባችን ሀብታሙ ስዩም መስመር ላይ ይገኛል። ጤና ይስጥልኝ ሀብታሙ፣ እንደምን ውለሃል? እንግዲህ እንደምናምሽታችኋል አድማጮቻችን። ትናንት ምሽት እንግዲህ የሶስተኛው ምሽት ነበር። ብዙ ክንውኖች እንደነበሩ ተመልክተናል። የተወሰኑትን ክንውኖች በወፍ በረር ብታስቃኘን እንግዲ እንግዲህ በትናንትናው ዕለት አባይት የነበረው ክንውን የቲም ዋልዝ ንግግር ነው። ከዛ በተጨማሪ ደግሞ ሌሎች የተጋበዙ ተናጋሪዎች፣ ፖለቲከኞች፣ ታዋቂ ሰዎችም ተገኝተው ነበረ። ቀደም ባለው ዘገባም እንደነካካ ነው ቲም ዋልዝ ዘንድሮ ላይ የካማላ ሀሪስ ምክትል ለመሆን በዲሞክራቲክ ፓርቲው አማካኝነት እጩ የሆኑ ሰው ናቸው። የተመጠነ ነገር ግን ብዙዎችን በስሜት የሞላ ንግግር ነበር ያሰሙት። እሳቸው ከአስተዳደጋቸው ጀምሮ ወደ አሜሪካ ዘብጓድ እንዴት እንደተቀላቀሉ ከዚያም ደግሞ ከአንደኛና ሁለተኛ ደረጃ መምህርነት እስከ ሚኒሶታ ሀገረ ገዥነት የደረሱበትን መንገድ ለማስቃኘት ሞክረዋል። በዚህ ሂደት ውስጥ ትብብር፣ አንድ ላንድ መከባበር ያለውን ጠቀሜታና ያለውን ፋይዳም ተናግረዋል። እነዚህ እሳቸው የቆሙላቸውንና በሕይወት መንገዳቸው ያስከበሯቸውን ጉዳዮች የበለጠ ለአሜሪካውያን ለማዳረስ ደግሞ ካማላ ሀሪስን መደገፍ አስፈላጊ እንደሆነ ለመናገር ሞክረዋል። ከቤተሰባዊ ሕይወታቸው ጋር በተገናኘም ብዙ ብዙ ነጥቦችን አንስተዋል። ከአንደኛ ደረጃ መምህርነታቸው፣ ከዝቅተኛ ቦታ ከተነሱበት ሂደት ጀምሮ ለብዙ አሜሪካውያን የተጠጋ ሕይወት እንዳላቸው ለማስረዳት ሞክረዋል። ቲም ዋልስ ንግግራቸውም ብዙ ጊዜ ፖለቲከኞች የሚያዘወትሩት የቃል መረጣ የሌለበት ማንም መደበኛ ሰው ሊገባውና ሊቀርበው የሚችለው አይነት አቀራረብ ነበረ። ያቀራረባቸውም ሳይወደድላቸው አልቀረም። ልጃቸውን ጨምሮ በርካቶች እዚህ ከበስተኋ ላይ በሚገኘው ዩናይትድ ማዕከል ውስጥ የነበሩ ሰዎች በእንባ ተሞልተው ወይንም ደግሞ በስሜት ውስጥ ተሞልተው እንዲታዩ አድርጓቸዋል። ከእሳቸው በተጨማሪ ኦፕራ ውንፍሬን የመሰሉ የቴሌቪዥን አቅራቢዎች እንግዲህ ንግግር አድርጓል። ኦፕራ እጅግ ተጽዕኖ ፈጣሪ ከሚባሉ ጥቁር የአሜሪካ ታዋቂ ሰዎች መካከል አንዷ ነች። እሷ በተቻለ መጠን ትኩረት ለማድረግ የሞከረችው ለመምረጥ እስካሁን ድረስ ያልወሰኑ ሰዎች ወይንም ደግሞ ነፃ መራጮች የሚባሉ ሰዎች በዚህ ምርጫ ላይ በመሳተፍ ለሀገሪቱ መጻይ ሂደት የራሳቸውን አስተዋጽኦ ማድረግ እንዳለባቸው ለመናገር ሞክራለች። ከዛ በተጨማሪ ታዋቂ የሙዚቃ ሰዎችም ተሳታፊ ነበሩ። ትናንት ስቲቪ ወንደር፣ ጆን ሌጀንድ የመሰሉ ሙዚቀኞች ህዝቡን ሲያነቃቁትና ሲያዝናኑት አምሽተዋል። የቢል ክሊንተን ንግግርም ቀደም ብሎ በዘገባው ላይ እንደተጠቆመው ጆ ባይደንን ያሞጋገሰ ለካማላ ሃሪስ ደግሞ አሸናፊነት ድጋፍ እንዲኖር የጠየቀ ነበረ። ስለዚህ በአጠቃላይ ትናንት ነው አመሻሽ ዝግጅት እንዲህ መጠቃለል ይችላል። እርግጥ ነው እርግጥ ነው እንዳልከው ደመቅ ያለና ብዙ ክንውኖች የታዩበት ምሽት ነበር። ቺካጎ እንግዲ ትልቅ ከተማ ነች። በዛም በርካታ ኢትዮጵያ ትውልድ ኢትዮጵያ አሜሪካውያን ይገኛሉ። በዚህ እየተካሄደ ባሉ ጉባኤም ሆነ በአጠቃላይ በአሜሪካ የፖለቲካ ባህል ላይ አግኝታቸው ከሆነ ያጋሩ መልእክቶች ካሉ እሱን ለተመልካቾቻችን ለአድማጮቻችን እናቀርባለን። መልካም እንግዱ። እንግዲህ እንደሚታወቀው ቺካጎ በርካታ ኢትዮጵያውያን የሚኖሩበት ከተማ ነው። አንተም ቀደም ብለህ እንደጠቀስከው ትናንት ያመራሁበት በከተማው ውስጥ ታዋቂ ከሆኑ የኢትዮጵያውያን ማህበሮች መካከል አንዱ ኢትዮጵያ ኮሚኒቲ ማህበር የተሰኘ ነው። አርባ ዓመቱን ዘንድሮ ላይ የሚደፍን ማህበር ሲሆን ትውልድ ኢትዮጵያውያንን ጨምሮ ከመላ ዓለም የሚመጡ ትውልድ ስደተኞችን እንዲሁም ደግሞ ፍልሰተኞችን በማገዝ የሚታወቅ ተቋም ነው። የተቋሙ የጊዜው ኃላፊ አቶ አክሊሉ አብርሃም ይባላሉ። በተቋሙ ስራና በሌሎች ጉዳዮች ላይ ተወያይተናል። ከሱ ጋር የተያያዘው ዝግጅት በቀጣይ ቀናት ይቀርባል። ነገር ግን ምርጫን በተመለከተ እነዚህ በዩናይትድ ስቴትስ ውስጥ የሚደረጉ ምርጫዎችና ፖለቲካዊ እንቅስቃሴዎች የእያንዳንዱን ሰው ህይወት የእነሱን የመሰለ ተቋም ደግሞ ላይ ምን አይነት ተጽዕኖ ምን አይነት ውጤት እንደሚያስከትል ጠይቄያቸው ነበረ። ቀጣዩን አካፍሎኛል ከዛ ጉዳይ ጋር በተገናኘ አዎ፣ በተለይ ባለንበት በምኖርበት ሀገር ባለው ወግና የፖለቲካ ስርዓት ውስጥ የሚከሰቱ ለውጦች ቀጥታ በተዘዋዋሪም በቀጥታም አፌክት ያደርጉናል እና እንደ አንድ ግለሰብ ድርጅቱም ግለሰብ ነው። እንደዛ ድርጅት አፌክት ይደረጋል እና የፖለቲካ የፖሊሲ ለውጦች ሲደረጉ በጀት ሲነሳ በቀጥታ ይመለከተናል ማለት ነው። ለምሳሌ ያህል በ2015 አካባቢ በእኛ አዲስ ሰው ተመርጦ ገቨርነር ሆኖ በሚመጣበት ጊዜ ከሌላ ፓርቲ የመጣ ነው እና ኮምፕሊትሊ ሲቀይረው ቀጥታ ድርጅቶች በሙሉ ሲጎዱ ተጎጂዎች ነበረን እና እንደዚሁ የፖሊሲ በተለይ የኢሚግሬሽን ፖሊሲ እዚያ አገር እንደምታውቀው በጣም ትኩሳት የሆነ ጉዳይ ነው። የሬፊጂ ፕሮግራምም ከዛ ጋር ይያያዛል። ሌሎች የኢኮኖሚክ ነክ ፕሮግራሞችም ይያያዛሉ። እንግዲህ አቶ አክሊሉ ሌላ ያነሱት ጉዳይ ትውልድ ኢትዮጵያውያን፣ ኢትዮ አሜሪካውያን በዚህ ምርጫ ላይ መሳተፍ እንዳለባቸው መልእክት አስተላልፈዋል። ከበምን መንገድና እንዴት መሳተፍ እንዳለባቸውም ደግሞ የተያያዥ ሀሳብ ሰጥተውኛል። እሱን ተመልክተን እንመልሳለን። ፖሊሲ ለውጥ ማለት ጠቅላላ የኢኮኖሚ የፈንዲንግ የፕሮግራም ለውጦችን ያስከሰታል እና ሁልጊዜ ማህበራዊ እና እንደዚህ ደግሞ ኢኮኖሚያዊ እንትኖችን ለማድረግ ዜጎች በንቃት መሳተፍ ይኖርባቸዋል። እኛ እንደ ነም ፕሮፊት ይሄንን ምረጡ፣ ይሄን ምረጡ የሚል እንትን የለንም ነገር ግን ኢትዮጵያውያን በተለይ ባሉባቸው ቦታዎች ላይ የሚደረጉ የኢኮኖሚም የፖለቲካ እንቅስቃሴዎች ቀጥታ የሚመለከቷቸው መሆኑን በማየት መሳተፍ ይኖርባቸዋል። ብሎም አልፎም ተርፎ በሀገራችን ላይ ራሱ ተጽዕኖ ይኖረዋል እና እዚህ ሰብሰብ ብለን ድምፅ የምንታይ ነገር ካልሆንን ችግር ይኖረዋል። ወደፊት ደግሞ የኛ ትውልዶች የኛ ኢትዮጵያውያን የሆኑ ወጣቶች አድገው አሁን የጀመረው አሉ እንደዛው በስቴት፣ በካውንቲ፣ በሲቲ በተለያዩ ቦታዎች ላይ መሳተፍ፣ መግባት፣ መቻል አለባቸው እና በመምረጥም ብቻ ሳይሆን በመመረጥም ገብቶ ተጽዕኖ በማድረግ መንቀሳቀስ አለባቸው። ግሩም ነው አብታሙ። ሌሎችንም ኢትዮጵያውያን እንዳነጋገርክ ይገባኛል። ወደፊት እንግዲህ በፕሮግራሞችህ ታስቃኘናለህ። ዛሬ ምሽት የመጨረሻው ምሽት ነው፣ አራተኛው ምሽት። በዚህ ምሽት ዛሬ ምሽት ምን እንጠብቅ? እንግዲህ ዛሬ ቁልፍ ከሚባሉ ምሽቶች መካከል አንዱ ነው። ምክትል ፕሬዚደንት ካማላ ሃሪስ የዲሞክራቲክ ፓርቲ እጩ ፕሬዚዳንታዊ ተወዳዳሪ መሆናቸውን በይፋ በዚህ ጉባኤ ላይ የሚቀበሉበት ቀን ነው ተብሎ ይጠበቃል። በንግግራቸው ደግሞ ለመላ አሜሪካ ህዝብ እሳቸው በመመረጣቸው ሀገሪቱ እንዲሁም ህዝቦቿ እንዴት ሊጠቀሙ እንደሚችሉ የማስረዳት ግዴታ ስላለባቸው ይሄ ቀን ቁልፍ ነው ተብሎ ይጠበቃል። ከዛ ጎን ለጎን ደግሞ ታዋቂ ሰዎች ከሳቸው ጋር በትምህርት ዘመኑ ያለፉ፣ ከሳቸው ጋር በስራ ዘመን ውስጥ ያለፉ ሰዎች ምስክርነታቸውን ይናገሩበታል ተብሎ የሚጠበቅ ነው። ከምሽቱ በዚህ ሀገር አቆጣጠር እንግዲህ ከምሽቱ አንድ ሰዓት ጀምሮ የሚቀርብ ዝግጅት ነው። ረዘም ያለ ንግግርና እጅግ የደመቀ የመዝጊያ ዝግጅትም ይከናወናል ተብሎ ይጠበቃል እንግዲህ። ሀብታሙ ስዩም የዲሞክራቲክ ፓርቲው ጉባኤ ከሚገኝበት የቺካጎ ከተማ በቀጥታ ላደረስገን ዘገባ አመሰግናለሁ። እኔማ አመሰግናለሁ። እንግዲ መልካም ቀን ይሁንልህ። መልካም ምሽት አድማጮቻችን፣ እንዲሁም ተመልካቾቻችን፣ ክቡራትና ክቡራን ቀጣዩ ዘገባም ከዚሁ ዲሞክራቲክ ፓርቲው ብሔራዊ ጉባኤ ጋር የተገናኘ ነው። በዩናይትድ ስቴትስ የዲሞክራቲክ ፓርቲ ብሔራዊ ጉባኤ በሚካሄድበት ቺካጎ ከተማ በሺዎች የሚቆጠሩ የፍልስጤማውያን ደጋፊዎች የተቃውሞ ሰልፍ ማካሄዳቸውን ቀጥለዋል። ትናንት ረቡዕ በጉባኤው ማዕከል አቅራቢያ የተካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ ሆኖ ያለፈ ሲሆን፣ ማክሰኞ በእስራኤል ቆንጽላ ጽህፈት ቤት ፊት ለፊት በተካሄደው የተቃውሞ ሰልፍ ግን በፖሊስና በሰልፈኞች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ውለዋል። ስመኝሽ የቆየ ከአሶሲትድ ፕሬስ የተጠናቀረውን ዘገባ እንደሚከተለው አሰናድተዋለች። እረብ ሁለት ከሁለት ሺህ የሚበልጡ የፍልስጤም ደጋፊ ተቃዋሚዎች ቀደም ሲል የእስራኤል ደጋፊዎች ተሰብስበውበት የነበረውን ፓርክ በማቋረጥ ዲሞክራቲክ ፓርቲ የሶስተኛ ቀን ብሔራዊ ጉባኤውን ወደሚያካሂድበት ስፍራ አምርተዋል። በአመዛኙ አመዛኙ ሰላማዊ ሆኖ የቀጠለው የተቃውሞ ሰልፍ የተካሄደው በእስራኤል ቆንጽላ ጽህፈት ቤት ደጃፍ ላይ ያለፈቃድ በተካሄደው ተቃውሞ በፖሊስና በተቃዋሚዎች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ከዋሉ ከአንድ ቀን በኋላ ነው። የረቡዕ ሰላማዊ ሰልፍ ከቺካጎ ወጣ ባሉ አካባቢዎች ከሚገኙ መስጊዶች አውቶቡሶችን በመጠቀም በሀገሪቱ ትልቁ እንደሆነ የተነገረውን የፍልስጤም ማህበረሰብ ያሳተፈ ነው። ከቺካጎ ወጣ ብሎ የሚኖረው የ48 ዓመቱ ራድ ሹክ ለምሳሌ በትከሻው ላይ ተቀምጦ የሚጓዘውን የሁለት ዓመት ልጁን ይዞ ነው በሰልፉ ላይ የተሳተፈው። ከፍልስጤማውያን ወላጆቹ የተወለደው ሻክ እንደሚለው በርካታ ሰልፎች ላይ በመሳተፋቸው ልጁ ሳይቀር መፈክሮቹን በቃሉ ያውቃቸዋል። እዚህም ሆነ እዛ የሁሉም ሰው ሰብአዊነት እኩል ትኩረት ሊሰጠው ይገባል የሚለው ሻክ ልጆቼ ለመብታቸው መቆም እንዳለባቸውና ሁልጊዜ በሰላማዊ መንገድ ተቃውሟቸውን እንዲገልጹ ከዚህ ተሞክሮ እንዲማሩ ፈልጋለሁ ብሏል። በሳምንቱ ከተካሄዱት ሰልፎች ትልቁ እንደሆነ በተነገረለት የተቃውሞ ሰልፍ ላይ ከበሮ የያዙ ሰልፈኞች ሰልፉን ሲመሩና የፍልስጤን ባንዲራ ከህዝቡ በላይ ሆኖ ሲውለበለብ የሚያሳየው ትዕይንት የበዓል ስሜት ይፈጥር ነበር። በሰልፉ ላይ ጀላቲ እየበሉና በጋሪ ላይ ተቀምጠው ሲገፉ የሚታዩት ህጻናትም ለሰልፉ ድምቀት ሰጥተውታል። ተቃዋሚዎቹ የዲሞክራቲክ ፓርቲ ጉባኤ ከሚካሄድበት ዩናይትድ ሴንተር አቅራቢያ በሚገኝ ፓርክ ቆመው በድምፅ ማጉያና ጥሩምባዎች በመጠቀም እንደ የኤሊኖይ ገዢ ጄቢ ፕሪትስከር ያሉ መሪዎችን በጋዛ ውስጥ የተካሄደው ጦርነት ተባባሪ ሲሉ ጠርተዋቸዋል። ለሁለተኛ ጊዜ ዲሞክራትን ወክለው የተመረጡትና የምክትል ፕሬዝዳንት ካማላ ሃሪስ የምርጫ ጋር እንዲሆኑ ታስበው የነበሩት ፕሪትስ ጋር በጥር ወር ቺካጎ ያጸደቀውን የተኩስ አቁም ውሳኔ ተችተው ነበር። ለፍልስጤም ድጋፋቸውን ለማሳየት በሰልፉ ላይ ከተሳተፉት ውስጥ በርካታ ቤተሰቦችና የተለያየ እምነት ያላቸው ሰዎች ይገኙበታል። ሰልፉ ከመጀመሩ ትንሽ ቀደም ብሎ የተወሰኑ የእስልምና እምነት ተከታዮች በተለምዶ በመካከለኛው ምስራቅ የሚለበሰውን ጥቁርና ነጭ የራስ መሸፈኛ እንደ ምንጣፍ በመጠቀም ጸሎት አካሂደዋል። የአይሁድ መሪዎችም ከሰልፉ መሪዎች ውስጥ የሚገኙ ሲሆን ክርስቲያኖች ለተኩስ አቁም የሚል መፈክር ያነገቡ ሰዎችም ከሰልፈኞቹ ጋር አብረው ተጉዘዋል። የአይሁድ ድምፅ ለሰላም የተሰኘ የአይሁድ ጉባኤ መስራችና የአይሁድ እምነት መሪ ራባይ ብራንት ሮዝን ዲሞክራቶች በጉባኤያቸው ላይ ስለ ጋዛ ጦርነት አለመናገራቸውን አውግዘዋል። ፍልስጤም የሚለው ቃል በዲሞክራቲክ ብሔራዊ ኮንቬንሽን ውስጥ አይፈቀድም፣ ተኩስ ማቆም የሚለውም እምብዛም አልተጠራም ሲሉ ለአሶሺየትድ ፕሬስ ያስረዱት ሮዝን ይህ የሆሊውድ የንግሥና ስርዓት የመሰለ ሂደት ነው። የእኛን ድምፅ የማግኘት መብት ያላቸው ይመስላሉ፣ ነገር ግን ድምፃችንን የማግኘት መብት የላቸውም ብለዋል። የዲሞክራቲክ ፓርቲ ጉባኤው እየተካሄደበት ከሚገኘው ዩናይትድ ሴንተር አቅራቢያ የተካሄደውን ሰልፍ ያዘጋጀው የፍልስጤም ማህበረሰብ ትስስር የተሰኘ የፍልስጤምና አረብ ማህበረሰብ ተቋም ነው። ማክሰኞ ዕለት ከእስራኤል ቆንጽላ ጽህፈት ቤት ከተካሄደው ተቃውሞ ጋርም በእጅጉ የተቃረነ ነው። ከሁለት መቶ በላይ ቡድኖች ጥምረት ከፈጠሩበትና ሰላማዊ ሰልፍ ለማካሄድ ከከተማዋ ፈቃድ ካገኙት ቡድኖች ተነጥለው ማክሰኞ ዕለት ተቃውሞ ያካሄዱት ሰልፈኞች ከፖሊስ ጋር ከፍተኛ ፍጥጫ ውስጥ ገብተው ነበር። የቺካጎ ፖሊስ ተቆጣጣሪ ላሪ ስኔሊንግ እንደተናገሩት ማክሰኞው ምሽት ከዩናይትድ ሴንተር በ32 ኪሎ ሜትር ርቀት ላይ ከሚገኘው የእስራኤል ቆንጽላ ጽህፈት ቤት ውጪ የተያዙት ሰዎች አመጽ ለመቀስቀስና ለውድመት ሆን ብለው ተነሳስተው የመጡ ናቸው ብለዋል። ፖሊስ በስፍራው የሰጠውን ምላሽም ተመጣጣኝ መሆኑን ተናግረዋል። በፖሊስ ከታሰሩት ሰዎች ሰላሳ የሚሆኑት በስርዓት አልበኝነት ክስ እንደተመሰረተባቸው የቺካጎ ፖሊስ አስታውቋል። ፖሊስ አክሎ ከታሳሪዎቹ መካከል አንዱ ፖሊስን በመቃወም ወንጀል ሲከሰስ፣ ዘጠኙ ለፖሊስ አለመታዘዝ፣ አካላዊ ጥቃት ማድረስና የንብረት ውድመት የመሳሰሉ ወንጀሎችን መፈጸማቸውንም አመልክቷል። ስኔሊንግ ሁለት ሰዎች ቀላል ጉዳት ደርሶባቸው አንድ ሰው በጉልበት ህመምና ሌላ ግለሰብ ደግሞ በጣቱ ላይ በደረሰበት ጉዳት ወደ ሆስፒታል መወሰዳቸውን ተናግረዋል። ሁለት ፖሊሶች ጉዳት የደረሰባቸው ቢሆንም ባልደረቦቻቸውን ጥለው መሄድ ስላልፈለጉ የህክምና አገልግሎት አለማግኘታቸውንም አብራርተዋል። ከታሰሩት መካከል ሶስት ጋዜጠኞች እንደሚገኙበት የጠቆሙት ስኔሊንግ ስለቀረበባቸው ክስ ግን ዝርዝር መረጃ እንደሌላቸው ገልጸዋል። የዩናይትድ ስቴትስ ፍልስጤም ማህበረሰብ ጥምረት ተባባሪ መስራች የሆኑት ሀተም አቡዳይህ በፍልስጤም ደጋፊ ተቃዋሚዎችና በፖሊስ መካከል ስለተፈጠረው ግጭት በአሶሴትድ ፕሬስ ተጠይቀው ሲመልሱ ሰላምን ማስከበር የፖሊስ ኃላፊነት መሆኑን ገልጸው ፖሊስ ያለበት አንድ ኃላፊነት በመጀመሪያው የህገ መንግስት ማሻሻያ የተደነገቀውን መብታችንን አለመጣስ ነው ብለዋል። የእስራኤል ቆንጽላ ጽህፈት ቤት የጋዛ ጦርነት በጥቅምት ወር ከጀመረ ወዲህ በርካታ ሰልፎች የተካሄዱበት ስፍራ ሲሆን በዲሞክራቲክ ፓርቲ ጉባኤ ወቅት የተነሱት ተቃውሞዎች በአብዛኛው የእስራኤልና ሐማስን ጦርነት በመቃወም ላይ ያተኮሩ ናቸው። ወደ 3500 የሚጠጉ ሰዎች የተሳተፉበት የሰኞ የተቃውሞ ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም አጥር ጥሶ ማለፍ ከመሳሰሉ የጸጥታ ስራ ጥሰቶች ጋር በተያያዘ 13 ሰዎች በቁጥጥር ስር ውለዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሸንዳ ባህል በመቀሌ ከተማ በደማቅ ሁኔታ እየተከበረ ነው የሚለው ቀጣዩ ከስፍራው የተላከልን ዘገባ ነው። የዘንድሮው የአሸንዳ በዓል በመቀለ ከተማ በድምቀት መከበር ጀምሯል ሲል አክሏል ዘገባው። የበዓሉ ተሳታፊዎችም በህዋት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ሲሉ ተናግረዋል። ለሁለት የተከፈሉት የህዋት አመራሮች ተወካዮች ለመጀመሪያ ጊዜ በአንድ መድረክ ላይ በተገኙበት በዓሉ መከበር መጀመሩን ጠቅሶ ሙሉጌታ አጽባ ተከታዩን ዘገባ ከመቀለ ልኳል። Oh, <laughs> my በየአመቱ ነሐሴ 16 ቀን የሚጀመረው በሴቶች በተለይ በልጃገረዶች የሚከበረው የአሸንዳ በዓል በመቀለ ከተማ በድምቀት እየተከበረ ነው። በዛሬ ዕለት በመቀለ ባሎኒ ስታዲየም በተጀመረው የአከባበር ስነ ስርዓት ላይ ያገኘኋት ሳምራዊት አሜሪካ በዓሉ ካለፉት አመታት በተሻለ ድምቀት እየተከበረ መሆኑን ትገልጻለች። ደስ የሚል አከባበር ነው ያለው አለባበሳቸው ባህላቸውን በየባህሉ የራያ ባህል በየባህሉ የተንቤን ያድግራት፣ በየባህሉ ተለብሶ ደስ የሚል ድባብ ነው ያለው። ለሆነ አገራችን ሰላም ስለሆነ በጣም ደስተኞች ነኝ። ከዚህ የበለጠ ለቀጣይ አመት ተፈናቃዮቹን በየአገራቸው ሂደው ሰላም ሆኖ እንዲከበር ነው ምኞቴ። በዓሉ በመቀለ ባሎኒ ስታዲየም የተከበረው በአስር ሺዎች የሚቆጠሩ ታዳሚዎች በተገኙበት ነው። በህወሓት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ትላለች ሳምራዊት። ልዩነት መጥቷል ተብሎ ይታሰባል ግን ምንም ክፍተት እንደሌለ ነው የሚሰማኝ። እኔ ተጽዕኖ አላሳደረም፣ በዓሉ ላይ ምንም ተጽዕኖ አላሳደረም። ባህሉ በቃ እንደ ባህል ደምቆ እየታየ ነው እና በዚህ ደስተኛ ነኝ። ተጽዕኖ ስላላመጣ በዚህ በጣም ደስተኛ ነኝ። ኮማ ሰለሞን የተባለች ሌላዋ ታዳሚ ከአዲስ አበባ ለበዓሉ እንደመጣች በመግለጽ በባህላዊ ይዘት ደምቋል ብላለች። በጣም የሚገርም ነው። አይ በጣም በነጥ ራሱ ይለያልና በጣም ደስ ይላል። ከዚህ በፊት በጣም ከባድ ነበር። በርግጥ ብዙም አራት አምስት አመት አካባቢ አላከበርንም። በጣም ከባድ ጊዜ ነበርና አሁን ግን ሰላም ስለሆነ የሰላም ውጤት ይሄ ነው። ሴቶቻችን ወጥቶ በሰላም እያከበሩ ነው። ሰላም በጣም አስፈላጊ ነገር ነው። ይሄ በፖለቲካ መሪዎች ሌላዋ በበዓሉ ያገኘኋት ታዳሚም፣ ስሜ ገብሬላ ብስራት ይባላል። የመቀሌ ነዋሪ ነኝ። አሸንዳ በየአመቱ ነው የማከብረው። የዘንድሮ አሸንዳ ደግሞ ለየት ይላል። ከብዙ ስቃይና መከራ በኋላ አሪፍ አሸንዳ ክብረናል እና ከብዙ ቦታ የመጡ ሰዎች አሉ እና ደስ ይላል። አለባበሱ ድባቡ ምናምን ደስ ይላል። ለራሴ ለመስራት በቃ ስድስት ሰዓት ምናምን ጸጉር ለመስራት ብቻ። ከዛ ግን አይበቃም። እኔም ቤት ስለተሰራሁኝ ነው ጸጉር ቤት ከሆነ ግን እዛው ማደርም አለን። ገበያው የባህል ልብሱ ምናምን ለመግዛት ሰው ምን እንዴት ነበረ? እሱማ አይገኝም፣ ወረፋ አይገኝም፣ ቀን መከለሰፋው ልብሱ አይገኝም። የሀገራችን ሰላም ያድርግልን እና በዚህ ቀጥልንላለሁ። አመሰግናለሁ። በበዓሉ መክፈቻ ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ሌላው የህወሀት ቡድን ባካሄደው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተገኝተዋል። እናም በመቀለ ባሎን ስቴዲየም የተከበረው በዓል ለሁለት የተከፈለው የህወሀት አመራሮች ልዩነት በይፋ ከታየ ወዲህ ተወካዮቻቸው ለመጀመሪያ ጊዜ በአንድ መድረክ ላይ የታዩበት ሆኗል። አቶ ጌታቸው ባደረጉት ንግግር የትግራይ ሴቶች ባለፉት አራት ዓመታት ከፍተኛ መከራ አሳልፈዋል ብለዋል። በትግላቸው ግን የብርሃን ጮራ ማየት ተችለዋል በማለትም አክለዋል። እዚ በዓል ናይታ በሆነታት ዘይትሰዓር ጅግነት ዝመለለያ ትግራዊ ተዶ ይህ በዓል በሁኔታዎች የማትበገር ጀግንነት መለያዋ የሆነ የዛች የትግራይናት እህት፣ ሚስት መሪና ታጋይ ምልክት ሆኖ ይኖራል። የአሸንዳ እሴቶች የትግራይ ሴቶች እሴቶች ሆነው ይቀጥላሉ። በትግላችሁና በጓዶቻችሁ ትግል የተገኘው ሰላም በመሪዎቻችሁ እልህና ችግር እንዳይበላሽ ባህላችን የሚያድግበት እንጂ ዳግም ወደ ጥፋት የማይሄድበት እንዲሆን ዳግም ቃል የምንገባበት በዓል ይሁንልን ነው ያሉት። ይህ በዓል በትግራይ ክልል አሸንዳ ማሪያና፣ አይንዋሪ በመባል የሚከበር ሲሆን በአማራ ክልልም አሸንድዬ፣ ሻደይና ሶለል በመባል ይታወቃል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። ሙሉጌታ አጽባዋን እናመሰግናለን። ወጣት ስራ ፈጣሪዎች ሞዛምቢክ በቴክኖሎጂ እንድታድግ እየሰሩ ነው ይላል፣ ቀጣዩ ዘገባ። አማሪሊስ ጉሌ ከማፑቶ የላከችው ነው። ስመኝሽ የቆየት አቅርበዋለች። በዚህ የማንጎ ዛፍ ጥላ ስር የ17 ዓመቱ ኔሊዮ ማዚቪላ ጊዜያዊ ቤተ ሙከራ ገንብቷል። ከተለያዩ የወዳደቁ እቃዎች በመጠቀም የኤሌክትሮኒክስ እቃዎችንና ሌሎች የቤት ቁሳቁሶችን የሚጠግነውም እዚህ ውስጥ ነው። ኔሊዮ ለጥገና የሚጠቀምባቸውን ቁሳቁሶች ከየት እንደሚያገኛቸው ይናገራል። እኔ የምጠቀምባቸው አብዛኛዎቹ ዕቃዎች ከአሮጌ ቴሌቪዥኖች እና ድምፅ ማጋያዎች የተገኙ ናቸው። ነገር ግን አንድ ቁስ ድንገት በአስቸኳይ ካስፈለገኝ የወዳደቁ ብረቶች የሚሸጥበት ማዕከል ሄዳለሁ። ከዛ ውጪ ጓደኞቼ እና ጎረቤቶቼ ያረጁ የቤት ዕቃዎችን ይሰጡኛል። ኔሊዮ ኢንቨንተር ሲል የሚጠራውን ሂደት በመጠቀም ወደ አንድ አቅጣጫ የሚሄደውን የኤሌክትሪክ ኃይል አቅጣጫ እንዲቀያየር በማድረግ ባትሪዎች ታዳሽና አስተማማኝ ኃይል እንዲሰጡ ማድረግ እንደሚችል ይናገራል። ይህ ወደ አንድ አቅጣጫ የሚሄድን የኤሌክትሪክ ኃይል ወደ ተለያዩ አቅጣጫዎች እንዲዘዋወሩ መለወጥ የሚያስችል መሳሪያ ነው። ለመኖሪያ ቤት ያገለግላል። እኔ እዚህ ባለኝ መሳሪያ ከሶስት እስከ አራት ቤቶች ኃይል ማቅረብ እችላለሁ። ከኔሊዮ ቤተ ሙከራ ጥቂት ኪሎ ሜትሮች ራቅ ብሎ ሌላ ክሌይተን ሚቻክ የተባለ የ17 ዓመት ወጣት መኪናዎችንና ሮቦቶችን በመገንባት የፈጠራ ጉዞውን ጀምሯል። ዋናው ፍላጎቱ ግን ሰው አልባ አውሮፕላኖችን መስራት ነው። ሚቻክ ካርበን ፋይበሮችንና የአንድ ግለሰብ እይታ በመጠቀም ፎቶ የሚያነሱ ካሜራዎችን ተጠቅሞ ፈጣንና ጠንካራ ሰው አልባ አውሮፕላኖችን ወይም ድሮኖችንም ሰርቷል። ድሮኖቹ በተለይ ለጎርፍ ተጋላጭ የሆኑ አካባቢዎችን ለማዳን በሚደረጉ ተልዕኮች ሊያገዝ የሚችል መሆኑን ይገልጻል። ዋናው ዓላማዬ በጎርፍ ጊዜ ለሰው ልጆች ለመድረስ አስቸጋሪ በሆኑባቸው ቦታዎች ሰው አልባ አውሮፕላኖችን ለመጠቀም ነው። ድሮኖቹን የማይበላሹ ለተለያየ ጥቅም መዋል የሚችሉና ፈጣን አድርጌ ለመስራት ያሰብኩትም ለዛ ነው። ሚቻክ የፈጠራ ስራውን ወደ ላቀ ደረጃ ለማሳደግ ምርምሩን መቀጠል እንደሚፈልግም ይናገራል ሌላው ያነሳሳይ ነገር ሞዛምቢክ በእውቀት ወደ ኋላ እንዳትቀር ማድረግ ነው እኔ እንደነዚህ አይነት ሰው አልባ አውሮፕላኖችን የመስራትና በሌሎች ሀገሮች እየተደረጉ ያሉ ጥናቶች እውቀት ስላለኝ ሞዛምቢክ ውስጥ እውቀት እንዳለ የሚያሳይ ነገር መፍጠር ቻልኩኝ እነዚህ ወጣቶች መደበኛ ትምህርት አላገኙም እርስ በርስ በአካል ተገናኝተውም አያውቁም ነገር ግን በማህበራዊ ሚዲያዎች አማካኝነት እርስ በርስ ይበረታታሉ። የመንግስትና የግል ተቋማት ስራቸውን አይተው እውቀታቸውን ማሳደግ የሚያስችላቸው ድጋፍ ያደርጉላቸዋል ብለውም ተስፋ ያደርጋሉ። በአማሪሊስ ጉሌ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ክቡራትና ክቡራን፣ ስርጭታችን ወደ መጠናቀቁ ተቃርበዋል። ከዛ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደ አውሮፓ አቆጣጠር ከዳር ሰባት ጀምሮ እስራኤልና አብዛኛውን መካከለኛው ምስራቅ ለዘጠነኛ ጊዜ እየጎበኙ ነው ይላል ርዕሰ አንቀጹ ሀተታውን ሲጀምር ብሊንከን በቴል አቪቭ ከእስራኤል ፕሬዚደንት አይዛክ ሄርዞግ ጋር በሰጡት ጋዜጣዊ መግለጫ እንደተናገሩት ይህ ወሳኝ ጊዜ ነው። ታጋቾቹን ወደ ቤታቸው ለመመለስ የተኩስ አቁም ለማድረግና ሁሉንም ሰው የተሻለ ሁኔታ ላይ እንዲሆን ለማድረግ ብሎም ዘላቂ ሰላምና ደህንነት ለማምጣት ይህ መንገድ ምናልባትም የተሻለውና የመጨረሻው እድል ነው ማለታቸውን ርዕስ አንቀጹ ጠቅሰዋል። እዚህ የመጣሁት ፕሬዚደንት ባይደን ባዘዙት መሰረት የተጠናከረ ዲፕሎማሲያዊ ጥረት አካል በመሆን ይህንን ስምምነት መስመር ለማስያዝና አንድ የመጨረሻ ደረጃ ላይ ለማድረስ ነው። አሁን የሚጠናቀቅበት ጊዜ ነው። ማንም ወገን ይህንን ሂደት ሊያደናቅፉ የሚችሉ እርምጃዎችን እንዳይወስድ ለማድረግ ጊዜው አሁን ነው። ስለሆነም የተባባሰ ሁኔታ እንዳይኖር፣ የሚባባስ ትንኮሳ እንዳይፈጠር ከዚህ መስመር ሊያወጡን የሚችሉም ሆነ ግጭቱን ወደ ሌላ ቦታ አዛምተው ሊያባብሱ የሚችሉ ድርጊቶችን በምንም አይነት መንገድ እንዳይኖሩ ለማረጋገጥ እየሰራን ነው። የውጭ ጉዳይ ሚኒስትሩ ብሊንከን ይህ በእስራኤል ውስጥ ከኢራን ከሂዝቦላና ከሌሎች ምንጮች የሚመጡ ጥቃቶች ሊኖሩ ስለሚችሉበት ሁኔታ ጥልቅ ስጋት ያየለበት ወቅት ነው ሲሉ መናገራቸውንም የጠቀሰው ርዕሰ አንቀጹ ኢራንም ሆነች ሂዝቦላ በሊባኖስና በቴህራን በተፈጸሙት የታጣቂ መሪዎች ግድያ ምክንያት እስራኤልን ለመምታት ዝተዋል። ይህ የበለጠ ሰፊ ግጭት ሊኖር የመቻለውን እድል አሳድጎታል ብለዋል። በምላሹ የመከላከያ ሚኒስትር ሎይድ ኦስትን ሚሳይል ተሸካሚ ሰርጓጅ መርከብን ወደ መካከለኛው ምስራቅ ተሰማርተዋል ያለው ርዕሰ አንቀጽ የአየር ኃይልን መሳሪያና ቡድኖች የተቀናጁበትን አብርሃም ሊንከን የተባለውን የዩናይትድ ስቴትስን የባህር ኃይል ቡድንን ወደ አካባቢው ማሰማራቱንም አፋጥነዋል ብለዋል። በተጨማሪም በልክሌ ና ሩዝቬልት የተሰኙ ሁለት ትላልቅ የባህር ኃይል ጦር መርከቦችን ወይም ዲስትሮየርስ በአካባቢው ለበርካታ ሳምንታት ቆይተዋል ሲል ርዕሰ አንቀጹ ጽፏል። በመጨረሻም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጉብኝታቸው ትኩረት ታጋቾቹን ወደ ቤታቸው መመለስና የተኩስ አቁም መፈጸሙን ማረጋገጥ መሆኑን አጽንኦት ሰጥተዋል። ሁሉም ሰው ወደ ይሁንታ የሚደርስበትና የማይሆንበትን ሰበብ ላለመፈለግ ጊዜው አሁን ነው ብለዋል ሲል ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክብራትና ክብራን የምሽጡ ስርጭታችን በዚሁ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ ዋና አዘጋጅ ቆንጅት ታየ፣ ሳስተናግዳችሁ ያመሸሁት እንግዲህ ወሌ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ይስጥልኝ።